እስካሁን 18 ሚሊዮን ብር የሚጠጋ የምግብ የአልባሳትና የገንዘብ ድጋፍ በመንግስት በውጭ ሀገራት ለሚኖሩ ኢትዮጵያውያን በአካባቢው ነዋሪዎችና በባለ ሀብቶች ተደርጓል። በጊዜያዊ መዋጮና የዕለት ደራሽ ድጋፍ ተፈናቃዮችን በዘላቂነት ማቋቋም አይቻልም የሚለው የዞኑ አስተዳደር የፌዴራሉም ሆነ የክልሉ መንግስት በዚህ በኩል ትኩረት ሰጥቶ እንዲንቀሳቀሱ ጥሪ አስተላልፏል። የክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን 878 ሺህ የሚደርሱ የአማራ ተወላጆች በክልሉም ሆነ ከክልሉ ውጭ መፈናቀላቸውን ይፋ አድርጓል። መስፍን አድራጌ ዘገባ አድርሶናል። የዞኑ ምክትል አስተዳዳሪ ሰይፎ ሰይድ ማንነትን መሰረት ባደረጉ ጥቃቶች በተለይ ከ2011 ዓ ም ጀምሮ ከ15ሺ የሚልቁ ሰዎች ተፈናቅለው በዞኑ የተለያዩ አካባቢዎች ሰፍረዋል ይላሉ። ሁለት ወር ባልሞላ ጊዜ ውስጥ ደግሞ ዞኑ የተቀበላቸው ተፈናቃዮች ስምንት ሺ አልፏል። በተለይ ከኦሮሚያ ክልል ከወለጋ አካባቢ፣ ከቤኒሻንጉል ጉሙዝ ተፈናቅለው ከመጡት መካከል ብዙዎቹ ጃሪ ካምፕ ላይ ወደ 150 ሀይ ከተማ እንዲሁ መካነ ሱስ ካምፕ ላይ ወደ 512 ኩታበር ላይ ወደ 317 በካምፕ ውስጥ የሚገኙ አሉ። አርጎባ እንደዚሁ 344፣ ሌሎችም አካባቢዎች እንደዚሁ ካምፕም ውስጥ በቤተሰብም ደረጃ የሚገኙ አሉ። እና በአጠቃላይ ይሄ ቁጥር ያው ከጊዜ ጊዜ እየጨመረ እንደመጣ ነው የሚያሳየው መረጃው። እንደ ምክትል አስተዳዳሪው በአፋርና ኢሳ መካከል ተቀስቅሶ በነበረው እንዲሁም በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አካባቢዎች በተፈጠረው ግጭት ተፈናቅለው የመጡ መኖራቸውን አረጋግጠዋል። መንግስት ውጭ ሀገር የሚገኙ ኢትዮጵያውያን የአካባቢው ነዋሪዎችና በጎ አድራጊ ባለሀብቶች እስካሁን ከ16.5 ሚሊየን ብር በላ ላይ የሚያወጣ ምግብና ምግብ ነክ ያልሆኑ ድጋፎችን ጨምሮ በጥሬ ገንዘብ መለገሳቸውን ጠቁመዋል። አብዛኛውን ቁጥር የሚይዙት ተፈናቃዮች ሕጻናት ሴቶችና አዛውንቶች መሆናቸውን የሚያብራሩት ምክትል አስተዳዳሪው ተጽዕኖ የዚያኑ ያህል ውስብስብና ከፍተኛ ነው ብለዋል። ይህን ነፍሰጡሮች አሉ፣ አራሶች አሉ። ስለዚህ እነዚህ ወገኖች እንግዲህ ከቤታቸው ከሞቀ ቤታቸው ተፈናቅለው በእንዲህ አይነት መጠለያ ካምፕ ውስጥ ሲኖሩ የሚያደርሰው የስነልቦና ጫና ቀላል አይሆንም። ሀብት አፍርተው በሰላም እየኖሩ ባሉበት ሁኔታ ድንገት በተፈጠረ ቅጽበት ውስጥ ንብረታቸውም አይናቸው እያየ ሲወድ ወገኖቻቸውም ሲገደሉ እነሱ ደግሞ በዛ ሁኔታ ውስጥ አምልጠው መጥተው እዚህ መጠለያ ውስጥ ሲጠለሉ ይሄ በጣም ከባድ የሆነ የስነ ልቦና ቀውስ ማጋጠሙ አይቀርም። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ልጅአለም ዘላለም በክልሉ ውስጥና ከክልሉ ውጭ ተፈናቅለው የመጡ ከስምንት መቶ ሺህ በላይ የአማራ ተወላጆች መኖራቸውን ጠቁመው ከጤና ሆነ ከምግብ አቅርቦት አንጻር የሚያሳርፈውን ጫና ከባድ ሲሉ ነበር የገለጹት በቻግኒ አካባቢ በካምፕ የሚኖሩ አሉ። ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደርና በማዕከላዊ ጎንደር ጎንደር ከተማም አካባቢ እንዲህ በካምፕ የሚኖሩ ጊዜ መጠለያዎች ተሰርቶለት የሚኖሩ አሉ። ጊዜ መጠለያዎች አሁን ባለው ሁኔታ በዝናቡ ጋር ተያይዞ እንዲሁም በኮቪድ ወረርሽኝ ጋር ተያይዞ ትንሽ አስቸጋሪ ሁኔታዎች አሉ። እነሱም ማኔጅ ለማድረግ እኛም እየሰራን ያለን ነው። ስነ ልቦናዊ ተጽዕኖውን ለመከላከል ለተፈናቃዮች ጊዜያዊ መጠለያ ከመስጠት ጀምሮ አልባሳትና ምግብ እየተከፋፈለ መሆኑን የደቡብ ወሎ ዞን ምክትል አስተዳዳሪው ጠቁመዋል። በተቻለ መጠን ሰዎቹን ቀርቦ በስነ ልቦ ከሆና የመገንባት ነገር በየካምፖች ውስጥ ያው የጤና ማያላተኞችም አሉ የሚከታተሏቸው። እንደዛ አይነት ትሪትመንት ይደረግላቸዋል እንጂ ነገሩ ከባድ ነው። በኩታበር ጊዜያዊ መጠለያ ካምፕ የሚገኙትና ኑሯቸውን ለሰላሳ ስምንት አመታት ከመሰረቱበት ሆሮ ጉድሮ አካባቢ የመጡት ከፍ ያለው አሰፋ መጀመሪያ ባለቤታቸውና ልጆቻቸው ቀጥሎ እሳቸው መፈናቀላቸውን ይናገራሉ። በተለያዩ መጠለያ ካምፖች መቀመጣቸውን ተከትሎ ህጻናት ልጆቻቸውንና የትዳር አጋራቸውን ከወራት በላይ ሳያገኟቸው መቆይታቸው ገዋል ገልጸዋል ልጆቻችንና ሚስቶቻችን በአንድ መንገድ ሲመጡ እኛ ደግሞ በአንድ ጫካ ተሸሽገን እየተደዋወልን ስንመጣ እነሱ እዚህ ሀይቅ ገቡ፣ እኛ ደግሞ እዚህ ጣለን። አራት ልጅ አምስት ልጅ ይዛ ብቻዋን እየተንገላታች እየታመሙ እየናፈቁ ናፍቀው ዛሬ አባታችንን እያሉ እህል ትተዋል። በተለያዩ ካምፖች ተለያይቶ የሚገኙ ቤተሰቦች ካሉ እነሱን ለማገናኘት አቅም የፈቀደውን ያህል እንደሚሰሩ ምክትል አስተዳዳሪው ቃል ገብተዋል። በየቀኑ በሚደረጉ ድጋፎች ተፈናቃዮችን ማቋቋ ሊቋቋም አይቻልም ይላሉ አቶ ሰይፉ። እናም ዜጎች በየትኛው የሀገሪቱ ክፍል ተንቀሳቅሰው የመስራትና የመኖር ህገ መንግስታዊ መብታቸው እንዲከበር የአካባቢውን ሰላም በማረጋገጥ ተፈናቃዮቹ ወደ መጡበት ተመልሰው እንዲቋቋሙ መንግስት ትኩረት እንዲያደርግ ነው ያሳሰቡት። ይህንንም በተግባር ለመፈጸም ተሞክሮ አለባይ ናቸው። አሁን በዚህ በአጣይ ሰሜን ሸዋና ኦሮሞ ብሔረሰብ ዞን መሀል ላይ በተፈጠረ ችግር እየተፈናቀሉ ብዙ ዜጎች አሉ። አሁን የተቋቋመው የጸጥታ ኮማንድ ፖስት ስራ እየሰራ ነው ያለ፣ ሰዎች እየተመለሱ ነው ወደ ቀያቸው። ስለዚህ ልክ በዚህ መንገድ በሌሎችም አካባቢዎች ወደ ቀያቸው የመመለሱ ስራ ተጠናክሮ መቀጠል አለበት። ኮሚሽነር ልጅ አለም ግን ተፈናቃዮችን ወደ መጡበት ቦታ ለመመለስ አስተማማኝ ሰላም እንደሌለ ነው የሚያስረዱት። ወደ ቀያቸው የሚመለሱበት ሁኔታ አሁን ባለው ሁኔታ አስተማማኝ ሰላም ኑሮ ለኑሮ ምቹ ሁኔታ ተፈጥሯል ተብሎ የሚታሰብ ስላልሆነ ባሉበት ሁኔታ ነው እንጂ የሚቀጥሉት። ወደ ቀያቸው የሚመለሱበት ሁኔታ ከሰላም አንጻር ወደዛ ደርሷል ብሎ መውሰድ አይቻልም። ሁለት አመት ያልሞላውን ህጻን ልጃቸውን ይዘው ከአጣዬ መፈናቀላቸውን የሚናገሩትና በኩታ በረ መጠለያ ካምፕ ያገኘ ናቸው። ኢማን አህመድ በጊዜያዊ መጠለያ ካምፕ ለጊዜው ቢቆይም በዘላቂነት ስለማይኖር መንግስትን ጨምሮ ሌሎች አካላት መልሰው እንዲያቋቁሟቸው ጠይቀዋል። ያው የራሳችን የሚያቋቋሚ የሚሆን ነገር መቼም እንደዚህ እንደሆን እዚህ ካምፑ ውስጥ አንቀርም እና ማንኛውም ወጣት እዚህ የምታወት ሰርቶ የሚያድር ነው፣ የራሱ ስራ ያለው ነው፣ ሁሉም አቅሙ የራሱ የጀ ቤቱ ስራ ስላለው ያንን ተመልሶ የሚሰራበትና የሚቋቋምበት ሁኔታ ለመንግስት ይህን ጥሪ ማስተላለፍ ፈልጋል። በቅርብ ወራት ውስጥ የግጭት ማዕከል በነበሩት የኦሮሞ ብሔረሰብ እና የሰሜን ሸዋ አካባቢዎች አንጻራዊ ሰላም መስፈኑ እየተነገረ ነው። ተቋርጦ የነበረው የህዝብ ትራንስፖርት በአዲስ መልኩ ጀምሯል። ሰዎች ወደ ከተሞቹ እየገቡ መውጣት እንደሚችሉ በስልክ ለማረጋገጥ ችያለሁ። ነው ለአሜሪካ ድምጽ ሬዲዮ መስፍን አራጌ